በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እንደምንሰነበታችሁ እግዚአብሔር ሁላችንንም ለዚህ ዕለት ለዚህ ሰዓት ስላደረሰን ክብርና ምስጋና ለተቀደሰ ስሙ ይሁን። ዛሬ ሁለተኛ ክፍል ነው የምንማረው። ባለፈው ሳምንት መከራ ሲያጋጥመን ምን እናድርግ በሚል ርዕስ የመጀመሪያውን ክፍል አይተናል የያዕቆብ መልእክትን ነው ያለፈው ሳምንት ያልነበራችሁ እየተማርን ያለ ነው ባለፈው ሳምንት የነበርን ሁላችሁ እንደምታስታውሱ ሐዋርያው ያዕቆብ ልዩ ልዩ ፈተና ሲደርስባችሁ እንደምን ቁጠሩት ነው የሚለን እንደ ሙሉ ደስታ ቁጠሩት ነበረ ያለን ለምንድን ነው ትዕግስትን ያደርግላችኋልና ስለዚህ መከራ በሚደርስብን ጊዜ አንደኛ እግዚአብሔር በውስጣችን ሊያከናውን የሚፈልገውን ነገር እንዲያደርግ ጊዜ ስጡት። ሁለተኛ ጥበብ ከጎደለን ደግሞ እግዚአብሔርን ምን እንበል እንለምን። ሦስተኛ የምንለምነው ልመና ደግሞ በጥርጥር ሳይሆን በእምነት ላይ የተመሰረተ እ ይሁን የሚል ነበር ያየነው። አራተኛው ያየነው ነገር ሁሉ ነገር እንደሚያልፍ እንገንዘብ የሚል ነበር። ምክንያቱም መከራችንም ይሁን በዚህ ዓለም ላይ የምናየው በዚህ ዓለም ላይ የምንመለከተው ነገር ሁሉ ሁሉ ነገር ያልፋል በሚል ነበር ያየነው። በዛሬ ዕለት የያዕቆብ መልእክት ምዕራፍ ሁለት ከቁጥር ዐሥራ ሁለት ጀምሮ ያለውን ነው የምናየው የትምህርታችን ርዕስ የመከራችን ትርጉም በሚል ይሆናል። የመከራችን ትርጉም። ስንቶቻችሁ በዚህ ሳምንት የያዕቆብ መልእክት አነበባችሁ? ከተማርን በኋላ ግሩም። እንግዲህ ሁላችንም ልናነበው ይገባል። በእውነት ኦርቶዶክሳውያን ትልቅ ኃላፊነት አለብን። መጽሐፍ ቅዱስ የየትኛውም የሃይማኖት ድርጅት አይደለም። አውሮፓውያን የራሳቸው የሆነ በቋንቋቸው የሚያነቡት መጽሐፍ ቅዱስ ሳይኖራቸው የእኛ አባቶች ለእኛ መጽሐፍ ቅዱስን ሰጥተውናል። እኛ ኢትዮጵያውያን ለመጽሐፍ ቅዱስ ባዕድ ስንሆን ያ ነው ከወንጀል የባሰው ወንጀል። እኛ ኢትዮጵያውያን ለዓለም ምስክር የሆነ መጽሐፍ ቅዱስን የሰጠን ኢትዮፒክ ቨርሽን እየተባለ እየተጠቀሰ ግዕዛችን ለዓለም መጽሐፍ ቅዱስን የመጽሐፍ ቅዱስ ትርጉምን ያበረከተች ቤተ ክርስቲያን አባልነን ብለን መጽሐፍ ቅዱስን የማናነብ ከሆነ ከዚህ የበለጠ ወንጀል የለም። ሁለተኛ ከመጽሐፍ ቅዱስ ደግሞ የበለጠ እምወደው መጽሐፍ አለ ብትሉኝ አልቀበላቸው። እኔ ብቻ አይደለሁም ቤተ ክርስቲያንም አትቀበላቸው። ከመጽሐፍ ቅዱስ የበለጠ መጽሐፍ የለም። በቀኖና ለክታ ቁጥር ለይታ መጻሕፍት አምላካውያት የአምላክ መጻሕፍት ብላ ለሁላችን ለሃይማኖታችን መመሪያ መሰረት ውሃ ልክ አድርጋ ቤተ ክርስቲያን የሰጠችው ምን ነው? በሉልኝ፣ ምን ነው? መጽሐፍ ቅዱስን ነው። ስለዚህ ትልቅ ኃላፊነት አለብን። ስለዚህ በተቻለን መጠን ለእግዚአብሔር ቃል ጊዜ ልንሰጠው ይገባል። የእግዚአብሔርን ቃል የምናነብበት ጊዜ ሊኖርን ያስፈልጋል። አሁን የያዕቆብን መልእክት ሁላችንም በዚህ በዕለተ እሑድ በሚቀጥሉት የዛሬን ስንጨርስ አራት ሳምንት ነው የሚቀረን ማለት። እና በነዛ ሳምንታት ውስጥ ሁሉ ይሄንን መልእክት እናነባለን። እዚህ እና ዛሬ ከቁጥር 12 ጀምሮ ነው የምናነበው። የያዕቆብ መልእክት ምዕራፍ አንድ ቁጥር 12 ያለውን እናነባለን በፈተና የሚጸና የተባረከ ነው ከተፈተነ በኋላ ለሚወዱት ተስፋ ስለ እርሱ የሰጣቸውን የሕይወትን አክሊል ይቀበላልና። ማንም ሲፈተን በእግዚአብሔር እፈተናለሁ አይበል፣ እግዚአብሔር በክፉ አይፈተንምና እርሱ ራሱስ ማንንም አይፈትንም። ነገር ግን እያንዳንዱ በራሱ ምኞት ሲሳብና ሲታለል ይፈተናል። ከዚህ በኋላ ምኞት ጸንሳ ኃጢአትን ትወልዳለች። ኃጢአትም ካደገች በኋላ ሞትን ትወልዳለች። የተወደዳችሁ ወንድሞቼ ሆይ አትሳቱ። በጎ ስጦታ ሁሉ ፍጹም በረከት ሁሉ ከላይ ናቸው፣ መለወጥም በርሱ ዘንድ ከሌለ፣ በመዞርም የተደረገ ጥላ በርሱ ዘንድ ከሌለ ከብርሃናት አባት ይወርዳሉ። ለፍጥረቱ የበኩራት አይነት እንድንሆን በእውነት ቃል አስቦ ወለደን። ስለዚህ የተወደዳችሁ ወንድሞቼ ሆይ ሰው ሁሉ ለመስማት የፈጠነ ለመናገርም የዘገየ ለቁጣም የዘገየ ይሁን፤ የሰው ቁጣ የእግዚአብሔርን ጽድቅ አይሠራምና። ስለዚህ ርኩሰትን ሁሉ የክፋትንም ትርፍ አስወግዳችሁ ነፍሳችሁን ማዳን የሚችለውን በውስጣችሁም የተተከለውን ቃል በየዋህነት ተቀበሉ። ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። ቃሉን የሚሰማ የማያደርገውም ቢኖር የተፈጥሮ ፊቱን በመስታወት የሚያይን ሰው ይመስላል፤ ራሱን አይቶ ይሄዳልና ወዲያውም እንደምን እንደሆነ ይረሳል። ነገር ግን ነፃ የሚያወጣውን ፍጹሙን ሕግ ተመልክቶ የሚጸናበት ስራንም የሚሰራ እንጂ ሰምቶ የሚረሳ ያልሆነው በስራው የተባረከ ይሆናል። አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ማንም ቢኖር የእርሱ አምልኮ ከንቱ ነው። ንጹሕ የሆነ ነውርም የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው፣ ወላጆች የሌላቸውን ልጆች ባልቴቶችንም በመከራቸው መጠየቅ፣ በዓለምም ከሚገኝ እድፍ ሰውነቱን መጠበቅ ነው። እግዚአብሔር ስለ ቃሉ የተመሰገነ ይሁን። እንደው እኮ ሌላ ስብከትም አያስፈልግም። ዝም ብለን በሚገባ በእርጋታ ቃሉም ካስተዋል ቃሉ በቂ ነው። አሁንም እግዚአብሔር አምላካችን ለነቢያት ለሐዋርያት የተናገረ ሚስጥሩን የገለጸ አምላክ ለእኛም ሚስጥሩን ይግለጽልን። የምንሰማው የምንማረው የምናነበው ቃል ወደ ንስሐ እንዲያደርሰን እንጂ ለፍርድ እንዳይሆንብን አምላካችን እግዚአብሔር ይጠብቀን። አስተማሪ እግዚአብሔር ነው፣ የሚያስተምር እግዚአብሔር ነው። በዚህ ቦታ ላይ ማንም ይሁን ማን ይቁም፣ ያነበበ፣ ያላነበበ፣ የተማረ፣ ያልተማረ፣ አዋቂ፣ አላዋቂ ይቁም። ስለ ስሙ ብሎ የሚያስተምረን ማን ነው? እግዚአብሔር ነው። ሰዎች ከእግዚአብሔር ሊሰሙ ከመጡ ሰዎች እግዚአብሔርን ብለው ከመጡ ከእግዚአብሔር ያገኛሉ። ሰውን ከሆነ ግን ሊሰሙ የሚመጡት ከሰው አቃቂር ለማውጣት ከሰው ቃል ለመልቀም ከሆነ የሚመጡት ከሰው ሰምተው ይመለሳሉ። ስለዚህ እግዚአብሔር አምላክ ለሁላችንም ለእኔም ለእናንተም በአንድ ላይ ይናገረን ቅዱስ ፈቃዱ የሆነለን የመከራችን ትርጉም አንዳንዴ እንዲህ አይነቱ ርዕስ ሌላ ጥያቄ ያስነሳል። ደግሞ ለመከራዬ ምን ትርጉም አስፈለገው? እንደውም ላስበው አልፈልግም። ምነው ሌላ ነገር አታመጣም ወይ? አንተ ቄስ ስብከት አለቀ ወይ? ችግሬን ማናሳስበኛለህ? መከራዬን ማናሳስበኛለህ? ፈተናዬን ማናሳስበኛለህ? ልንል እንችላለን። ለምንድን ነው ለመከራችን ትርጉም የሚያስፈልገው? ለምንድን ነው ለፈተናችን፣ ለህይወታችን ትርጉም የሚያስፈልገው? ወደ ትምህርቴ ከመግባቴ በፊት ስለ አንድ ሰው ታሪክ ልንገራቸው። ይህን ትምህርት ከማዘጋጀቴ ልክ፣ እያዘጋጀው እያለው ስለዚህ ሰው ታሪክ ከዚህ በፊት ያነበብኩት ትዝ አለኝና መጽሐፉን፣ አንድ ወንድሜ ስለነበረው፣ እባክ የዚያን ሰው መጽሐፍ ስጠኝ ያልኩት ሰውየው በሁለተኛው የዓለም ጦርነት ጊዜ በናዚ ካምፕ ውስጥ፣ የማሰቃያ ካምፕ ውስጥ ተሰቃይቶ ከዛ መዓት አምልቶ የወጣ ሰው ነው። ያንን መጽሐፍ የጻፈው በዚያ ካምፕ ውስጥ ወዳጆቹን ብቻ አይደለም እናቱን፣ አባቱን፣ እህቱን አብረው አደጎቹን በሙሉ አቶ የወጣ ሰው። ይህ ሰው ተራ ሰው ግን አይደለም። በዓለም ታዋቂዎች ከሆኑት ሳይካትሪስቶች፣ የሥነ ልቦና ጠቢባን አንዱ የሆነ ሰው እንዲሁም አንዳንድ ሰዎች እሱን ከሲግመንድ ፍሩድና ከአድለር ከሚባለው ቀጥሎ በሦስተኛ ደረጃ የሚያስቀምጡት ታላቅ ሰው ነው። እንደነዚያ እሱም በቪየና ኦስትሪያ ውስጥ የነበረ ነው። ስሙ ቪክቶር ፍራንክል ይባላል። ይህ ሰው በዚያ በማሰቃያ ካምፕ ውስጥ እያለ የሚከናወነውን ስቃይ፣ የሚሰራውን ስራ ከመጀመሪያው ጀምሮ እንደ አንድ የስነ ልቦና ጠቢብ ማየት ጀመር። ገና ወደ ካምፕ ውስጥ ስመጣ አለ። ሁላችንም በአንድ ላይ መጣን። በባቡር ፉርጎ ታጭቀን ነበር። ልክ እንደ ከብት አድርገውን ያመጡን አለ። እናም ልብሳችንን እንድናወልቅ አደረጉናል። ሁላችንም አንድ ላይ እንደተሰበሰብን ልብሳችንን አውልቀን እርቃናችንን ሆንናል። ያን ጊዜ በዛ ውስጥ ያለነው ወንድም ሴትም ትልቅም ትንሽም በውስጣችን ያለነው ማንነት በውስጣችን ያለው ክብር በውስጣችን ያለው እኔነት በውስጣችን ያለው ለመኖር ያለን ተስፋ ሁሉ በአንዴ ከሰመ። ምክንያቱም እነሱ ልብሳቸውን ሲያወልቁ በጎን ደግሞ ትልቅ ጢስ ያዩ ነበር ከሌላ ቤት ያ ከነዛ መካከል ገሚሶቹ ተወስደው የሚቃጠሉበትም በዚህ ብቻ አልበቃም አለ። ጸጉራችንን ሁላችንንም ላጩናል እና መጨረሻ ላይ ረጅም ለሆነው አጭር ልብስ ሰጡታል። አጭር ለሆነው ደግሞ ረጅም ልብስ ሰጡናል። ምክንያቱም በዚያ ሰው ውስጥ ያለውን ሰብዕና ሙሉ በሙሉ ለማድቀቅ ነው ሙሉ በሙሉ እንዳልነበረ ለማድረግ ነበር። ይህ ነው የሰይጣን ዋናው ዓላማ። በመከራ ውስጥ ሆናችሁ እያለ እግዚአብሔር ከእናንተ ውስጥ ትዕግስታችሁን፣ ከእናንተ ውስጥ የእምነት ጽናታችሁን ሲፈልግ ሰይጣን ደግሞ በዚያ መከራ ውስጥ ማንነታችሁን መስበር ነው የሚፈልገው እና ምን አለ ልክ ከዚያ ውስጥ ራሴን ተላጭቼ የማይበቃኝን ልብስ ለብሼ በዚያ በብርድ ስወጣ ማንነቴን አጥቼ ነበር የወጣሁት። ከዛ በጣም ስለበረደኝና አጭር ልብስ ስለሆነ የሰጡኝ ለእጄ የሚሆን በለበስኩት ልብስ ውስጥ ኪሴ ውስጥ እጄን ስከት ከዚህ በፊት ይህንን ልብስ የለበሰው እና የተቃጠለ ሰው ያስቀመጣት አንዲት ወረቀት አገኘሁኛል ሳወጣው አይሁዳውያን በጣም ከሚወዱት ንባብ አንዱ የሆነው ሻማ እስራኤል፣ እስራኤል ሆይ ስማ እግዚአብሔር አምላክህ አንዱ እግዚአብሔር ነው። ዘዳግም ላይ ያለ ቃል ነው። ያንን አገኘኋለ። ያኔ ለካስ እኔ እኔ ነኝ ያልኩኛል እና ከዚያን ጊዜ ጀምሮ በዛ ካምፕ ውስጥ ያንን መከራ የሚቋቋሙት ሰዎች እነማን እንደሆኑ ያንን መከራ መቋቋም አቅቷቸው በቀላሉ በሽታ የሚያጠቃቸው ወዲያውኑ የሚሞቱ ወዲያውኑ የሚሰቃዩት እነማን እንደሆኑ ማየት ጀመር እና መጨረሻ ላይ የደረሰበት ድምዳሜ ምን ነበረ? በመከራው ውስጥ በሕይወቱ ውስጥ ነገን ለምን እንደሚኖር ትርጉሙን ያወቀ ሰው የትኛውም ያህል ከባድ መከራ ቢሆን ለመቋቋም ይችላላል። ነገን ለምን እንደሚኖር ዛሬን ለምን እንደሚሰቃይ ለመኖር ምክንያት የሆነውን ነገር የሚያውቅ ሰው የቱንም ያህል አስቸጋሪ ይሁን በዚያ መከራ ውስጥ ማለፍ ይችላላል እና የዚያን ውጤቱን መቼም ከዛ ከካምፕ ውስጥ ከወጣ በኋላ ነው የዚያን ውጤት ምናለው፣ ሎጎቴራፒ አለው። ሎጎስ ማለት ቃል ትርጉም ማለት ነው። እና ቴራፒ ማለት ደግሞ ያው ፈውስ እንደማለት። ሎጎ ቴራፒ ማለት ምንድን ነው ያለው? እሱ የግዴታ ሰዎች ሳይኮአናላይዝ መደረግ የለባቸውም ማለት፣ የግዴታ ሰዎች ምንድን ነው በሕፃንነቴ ከእናቴና ከአባቴ ጋር ተጋጭቼ ነበረ ወይ ብለው ወደኋላ ኋላ መሄድ የለባቸውም ማለት በመከራቸው በጭንቀታቸው ውስጥ እኛ የሥነ ልቦና ጠቢባን ልንረዳቸው የሚገባን ነገር ቢኖር ለምን እንደሚኖሩ ትርጉሙን እንዲያገኙ መርዳት ነው አለ። ከዚያ በኋላ ሰው የመኖሩን ትርጉም ካወቀ የቱንም ያህል መከራ ውስጥ ይሁን ሊያልፍ ይችላል። መቼም መጽሐፍ ቅዱስ ሎጎቴራፒን ኢንዶርስ ያደርጋል ብዬ አልነግራቸው፣ ግን በጣም ጭንቅላቴን የነካኝ ነገር የእግዚአብሔር ቃል የተናገረውና ይህ ሰው በመከራው የተማረው ነገር ነው። እውነትም አለ። በዛ ማሰቃያ ካምፕ ውስጥ ነገ አንድ ነገር አለኝ ያሉ ሰዎች በሽታው ሲመጣ ጠንክረው የቆሙ እነርሱ ነበሩ። ስለዚህ ኢትዮጵያውያን ዛሬ ይህንን ቃል የምንማርበት ይህንን የእግዚአብሔርን ቃል የምንማርበት ምክንያት አንዳንድ ጊዜ እግዚአብሔር እኛ እንድናልፍበት የፈቀደበት ህይወት ላይ የምናልፍበትን ምክንያት በመከራ ውስጥ ያላችሁ፣ በችግር ላይ ያላችሁ፣ በፈተና ላይ ያላችሁ ሰዎች ያን ፈተና፣ ያን ችግር የምታልፉበትን ምክንያት ትርጉሙን እግዚአብሔር አምላክ እንዲያሳየን ከጠየቅነውና ካየነው መከራችንን በጽናት ለመቋቋም ስለምንችል ነው። ያንን ትርጉም የምናገኘው ከእግዚአብሔር ቃል ነው። ያን ትርጉም የምናገኘው ከአምላካችን ነውና እግዚአብሔር አምላክ የህይወታችንን ትርጉም ይግለጥልን። ሐዋርያው ባለፈው ሳምንት ስንመለከት የእምነታችሁ መፈተን ትዕግሥትን እንደሚያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት ብሎን ነበር። ለምንድን ነው? በዚህ ዓለም የምታገኙትን ታላቅ ደስታ ነግራችኋለሁ አለ። ያ ምንድ ነው? በመከራ ውስጥ ስታልፉ ትዕግስትን ትማራላችሁ። በመከራ ውስጥ ስታልፉ እግዚአብሔር አምላክ ያጠራችኋል፣ ያነጻችኋል ብሎን ነበር። ዛሬ ደግሞ የተለየ ነገር እንደገና ይነግረናል። አራት ነገሮችን እናያለን። በዚህ ባነበብነው ምንባብ በያይቆብ መልእክት ላይ አንደኛው በፈተና ውስጥ መጽናትና በረከቱን እናያለን። ፈተና በረከት አለው። አዎ። ሁለተኛ በፈተና ውስጥ መጽናትና በፈተና ውስጥ መሆን የሚያመጣውን ፈተና እናያለን። ከባዱ ነገር ይሄ ነው። ፈተና ብቻውን በራሱ ቢቆም ኖሮ ጥሩ ነበር፣ ግን ሁልጊዜ ፈተና ሲመጣ ሌላ ፈተና አለ። ሦስተኛ ሶስተኛ በፈተና ውስጥ መጽናትና እግዚአብሔር በሕይወታችን ያለውን ሚና እናያለን። አራተኛ በፈተና ውስጥ መጽናትና ሃይማኖታዊ ወይንም ክርስቲያናዊ ሕይወት ምንነቱን እንመለከታለን። ወደ መጀመሪያው እንምጣ። በፈተና ውስጥ መጽናትና በረከቱ መጽሐፍ ቅዱስ በግልጽ የሚነግረንን ነገር ነው ምናየው ዛሬ በመጽሐፍ ቅዱስ ውስጥ ተወዳጅ ከሆኑት ጥቅሶች አንዱ ነው። ያዕቆብ ምዕራፍ 1 ቁጥር 12 ምን የሚለው፣ በፈተና የሚጸና እህ የተባረከ ነው። እግዚአብሔር አምላካችን ይክበር ይመስገን። በፈተና የሚጸና ሰው ምን የሚል ነው? የተባረከ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በተራራው ስብከት ላይ ይህንኑ ነበረ የገለጸልን። ትዝ ይላችኋል አይደል? የሚያዝኑ ብፁዓን ናቸው። የሚያለቅሱ ብፁዓን ናቸው። መከራን የሚቀበሉ ብፁዓን ናቸው። የሚሰደዱ ብፁዓን ናቸው። ብፁዕ ማለት የተባረከ ማለት ነው። ብፁዕ ማለት የተመሰገነ ማለት ነው። እዚህ ጋር አስተውሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረውን ያዕቆብ ሲናገር ለየት አድርጎ ነው የሚናገረው። አስፋፍቶ ነው፣ አብራርቶ ነው የሚናገረው። ምን ይላል? በፈተና የሚጸና ሰው የተባረከ ነው። በፈተና ውስጥ ያለፈ ሰው የተባረከ ነው አይደለም የሚለው ምክንያቱም አንዳንዶች በራሳችን እርምጃ ፈተና ውስጥ እንገባለን። ያ ፈተና ደግሞ እንደገና የበለጠ ወደ ሌላ ነገር ይመራናል። እንደዛ አይነት ሰዎችን አይደለም። አንዳንዶች ሰዎች ፈተናቸው ከእግዚአብሔር ያርቃቸዋል። አንዳንዶች ሰዎች ፈተናቸው ትዳራቸው እንዲበተን ምክንያት ያደርጋቸዋል። አይ እንዲህ አይነት ሕይወት መምራት አልፈልግም ይብቃኝ እንላለን። እንደዛ አይነቱ ፈተና አይደለም። በፈተና የሚጸና ሰው ነው የተባለው የተባረከ ነው፣ በረከት አለው። የመጀመሪያውን ነገር እንመልከት። በፈተና ውስጥ በረከት አለ። ሁልጊዜ የምንረሳው ነገር ይሄ ነው። አንዳች አስቸጋሪ ነገር ሲገጥመን፣ አንድ አስቸጋሪ የሆነ ፈተና ሲገጥመን፣ ሰይጣን ብዙ ጊዜ ሊያሳየን የሚፈልገው ነገር ቢኖር በዚያ ፈተና ውስጥ ምን ያህል ሰብዕናችን እንደተራቆተ፣ ምን ያህል የምንፈልገውን ነገር እንዳላገኘን ነው። ሊያሳየን የሚፈልገው ሊያሳየን የሚፈልገው ነገር ቢኖር በህመም ውስጥ ያለን ከሆነ የህመማችንን ብዛት እዚህ ሆስፒታል፣ አንዳንዴ የሚጠይቁት ጥያቄ አለ። ከአንድ እስከ አስር ህመም ስንት ነው ይላል። አስር ነው እንላለን። ለሰይጣን ያንን ነው እንድንናገር የሚፈልገው። ያንን የውሃ ልክ፣ ያንን ሜትር፣ የህመም ሜትር ሁልጊዜ እንድንቆጥር። ወረደ፣ ዘጠኝ ደረሰ፣ ተመስገን፣ ስምንት፣ ሰባት፣ አረ ደግሞ አስር ወጣ። ያንን እያለን እንድንኖር ነው የሚፈልገው። እስቲ ስለ ህመም ትንሽ እናንሳ። ከአነሳን አይቀር ከዚህ በፊትም አንስቼላቸዋለሁ። ህመም ምንድን ነው? እርግጥ ነው ህመም ከባድ ነገር ነው። ቤተ ክርስቲያናችን ህመምን ህመም ብላ መጥራት የምትችልናት ህመም የለም። ዝም ብለህ ነው የምትጮሆው አትልም። ወይንም ደግሞ የሚያምህ ክርስቲያን ስላልሆንክ ነው አትልም። የሚያምህ እምነት ስለሌለህ ነው አትልም። ግን ህመም ምንድን ነው? ህመም ማለት ሰውነታችን አንድ አስቸጋሪ ነገር ውስጥ እንደገባ ምልክት መስጫ ነው። እጃችሁ ሊሆን ይችላል፣ እግራችሁ ሊሆን ይችላል፣ አይናችሁ ሊሆን ይችላል፣ ጆሯችሁ ሊሆን ይችላል። የትኛውም አካላችን አንድ አስቸጋሪ ነገር አለ ነው ህመም ማለት። ወይ ቫይረስ ይሆናል፣ ወይ ከውጭ የመጣ አካል ሊሆን ይችላል፣ መርፌ ሊሆን ይችላል አንድ የታወቀ ዶክተር የስጋ ደዌ ህመምተኞችን የሚያክም የነበረ ዶክተር የስጋ ደዌ ህክምናን ሙሉ በሙሉ ለመለወጥ የሚያስችለውን ግኝት ያገኘው በዚህ ቀላል ሐሳብ ነው። አንድ ቀን ነው የሚለው እሱ እንደሚናገረው ከሆነ በአውሮፕላን ከዚህ ከአሜሪካ ተነስቼ ወደ ኢንግላንድ መሄድ ጀመርኩኝ ነው የሚለው። ከአሜሪካ ተነስቼ ወደ ኢንግላንድ ሄድኩኝና ስነሳ እግሬ ምንም አልሰማህ አለኛል። መኪና ያዝኩኝ። ታክሲ ይዤ ወደ ቤት የገባው። ቤት ገብቼ እግሬን ብነካካው ምንም አይሰማኝም። የሆነ ነገር አምጥቼን ብነካካው ምንም አይሰማኝም። ደነገጥኩኛል። ምክንያቱም አንዳንዴ በቀደም የሆነ ከሆነ እና በጣም ቅርበት ያለ ንክኪም ደረጃ ከደረሰ ስጋ ደዌ ሊተላለፍ ይችላል የሚል ግምት ስለነበረ ያ ወደ አይምሮዬ ቶሎ መጣል። አይ በቃ ይህን ያህል በዓለም የተከበርኩኝ አሁን በስጋ ደዌ ህመም ያሉትን ወገኖቼን ምን ያህል ዓለም እንደሚያስቸግር አውቃለሁ። እንግዲህ የእነሱን መከራ ለመቀበል ዝግጁ ሆኛለሁ ማለት ነው። በጣም አዘንኩኛል። ጠዋት ላይ እንደምንም ብዬ የተነሳውኝና አሁንም እንደገና ራሴን መመርመር ጀመርኩኛል። ለካስ ለቆኛል አለ። ለካስ የተጓዝኩበት የተቀመጥኩበት፣ ለረጅም ጊዜ የተቀመጥኩበት እግሬ ምን ሆኖ ነው ደዝዞ ነው አለ እና እዚያ ውስጥ አንድ ነገር ተገነዘብኩኝ። አለ ህመም የእግዚአብሔር ምንድን ነው በረከት ነው አልኩኛል። ምክንያቱም ከዚያ በኋላ በሥጋ ደዌ የተጠቃውን ሰው ከፍተኛ አደጋ ላይ የሚጥለው ነገር ምን እንደሆነ ተገነዘብኩኛል። ያም ህመም አልባ መሆኑ ነው። ወደ እሳት ቢጠጋ ምን አይለው፣ አይሰማውም። ሹል የሆነ ነገር ቢነካው ምን አይለው፣ አይሰማውም። የተወደዳችሁ ወገኖቼ በዚህ መንገድ ህመምን አይታችሁ ታውቃላችሁ? ህመም በረከቴ ነው። ይህንን ስጋዊ የሆነውን ነገር ተዉትና ወደ መንፈሳዊ ነገር እንምጣ። በመንፈሳዊም መንገድ ህመም አለ። አንዳንዴ እግዚአብሔር ወደ ንስሐ ሊጠራን ያስጨንቀናል። እግዚአብሔር ወደ ሕይወት ሊጠራን ይነካናል ይቀጣል። እና ያን ጊዜ እኛ ከራሳችን ጋር እንታገላለን። ለምንድን ነው እንዲህ የሚሰማኝ? ለምንድን ነው እንዲህ የሚጨነቀው? ወደ ንስሐ ከመምጣት ይልቅ ከእግዚአብሔር ጋር ከመታረቅ ይልቅ መታገል እንፈልጋለን። ወይም ይሄን የሚሰማንን ነገር በሆነ መንገድ ለማስቀረት እንፈልጋለን። በአልኮል ሊሆን ይችላል። በዝሙት ሊሆን ይችላል። በድራግ ሊሆን ይችላል። ከእግዚአብሔር ቤት በመራቅ ሊሆን ይችላል። በየትኛውም መንገድ ለማደንዘዝ እንፈልጋለን። እናም ልክ ሲደነዝዝልን፣ ኦ ጥሩ ሕይወት ነው የምንመራው እንላለን። ግን የረሳነው ነገር ቢኖር ሕይወታችንን ከአደጋ የሚጠብቅልንን ዋነኛ የሆነውን ምልክት ነው ያጣነው በመከራችን ውስጥ እግዚአብሔር በረከትን ያዘጋጃል። በመከራችን ውስጥ እግዚአብሔር ጸጋን ያዘጋጃል። ሐዋርያው የሚነግረን ይሄንን ነው። ያዕቆብ የሚነግረን ይሄንን ነው። በመከራ የሚጸና በፈተና የሚጸና ሰው ምን ያለ ነው ንገሩኝ። የተባረከ ነው። በመከራ የሚጸና ሰው የተባረከ ነው። ግን ይህንን በረከት ለማግኘት ቅድም እንዳልኩት ምን ማድረግ አለብን? መጽናት አለብን። ለዚህ ነው በራዕይ ዮሐንስ ላይ ምን ይላል? እስከ ሞት ድረስ የታመንኩን የሕይወትን አክሊል ምን እልሃለሁ፣ እሰጥሃለሁ። እስከ ሞት ድረስ የታመንኩን የሕይወትን አክሊል እሰጥሃለሁ። ያዕቆብ በመከራ ውስጥ በፈተና ውስጥ ከሆንን በረከት እናገኛለን ይልና የበረከቱን አይነት ሲነግረን ይላል ከተፈተነ በኋላ ለሚወዱት ተስፋ ስለ እርሱ የሰጣቸውን የሕይወትን አክሊል ይቀበላልና ከተፈተነ በኋላ ማለት ፈተናውን ካለፈ በኋላ በፈተናው ውስጥ ጸንጦ ከቆመ በኋላ የሕይወትን አክሊል ከአምላኩ ይቀበላል ነው የሚለው አክሊል ነው ያለው አክሊል በድሮ ጊዜ ምን ያደርግ እንደነበር ታውቃላቸው አንደኛ አክሊል በነገስታት ራስ ላይ የሚቀመጥ ለምንድን ነው? ለክርስቲያኖች አክሊልን ትቀበላላችሁ የተባልነው ብንል ተስፋችን አንዱ ይሄ ነው። ይህን የዚህን ዓለም መከራ የዚህን ዓለም ፈተና ካለፍን በኋላ ከአምላካችን ጋር አብረን ምን እንሆናለን? እንነግሳለን። ከአምላካችን ጋር አብረን እንከብራለንና በርሱ የምናገኘውን ክብር ሊያሳየን ብሎ የሕይወትን አክሊል ይቀበላል። ሁለተኛ በድሮ ዘመን አሁንም አንዳንድ ቦታዎች ላይ አትሌቶች ሩጫቸውን ከጨረሱ በኋላ የአበባ አክሊል ይሰጣቸው ነበር። የክብር አክሊል ነበረ፣ የድል አድራጊነት አክሊል ነበር። የኔና የናንተ በዚህ ዓለም ላይ ያለን ኑሮ በሩጫ ተመስሏል። ታገኙ ዘንድ ሩጡ ይለናል ሐዋርያው ቅዱስ ጳውሎስ፣ ታገኙ ዘንድ ሩጡ ይለናል። ሜዳሊያ ለማግኘት መሮጥ አለብን። ስለዚህ ያ ሩጫችን ያ ፈተናችን ካለቀ በኋላ ደስ የሚያሰኘው በዚህ ምድር ላይ የሚደረገው ቅድምድም ላይ ሜዳሊያ የሚያገኘው ስንት ነው? አንድ ነው አይደል? ሁለተኛና ሶስተኛ ለወጣው ነሐስና ብር ይሰጡታል። ጥሩ ነው፣ ግን ወርቁን የሚያገኘው ስንት ነው? አንድ ነው። በክርስትናችን ግን እንዲህ አይደለም። አምላካችን ለያንዳንዳችን ያዘጋጀው ጸጋ አለው። አምላካችን ለያንዳንዳችን ያዘጋጀው ሽልማት አለው። ያን ሽልማት ለማግኘት ግን በፈተናው መጽናት ያስፈልጋል። በሩጫው እስከ መጨረሻ ድረስ መጓዝ ያስፈልጋል። ያን ስናደርግ አምላካችን ይሰጠናል። ሐዋርያው ቅዱስ ጳውሎስ በሁለተኛ ጢሞቴዎስ ምዕራፍ አራት ቁጥር ስምንት ላይ ሁላችሁም የምታውቁት ነው። መልካሙን ገድል ተጋድያ አለው። ሩጫዬንም ጨርሻ አለው። ሃይማኖትንም ጠብቄ አለው ይልና ምን ይላል? ወደፊት የጽድቅ አክሊል ተዘጋጅቶልኛል ይላል። ወደፊት የጽድቅ አክሊል ተዘጋጅቶልኛል ይህንንም ጻድቅ ፈራዥ የሆነው ጌታ ያን ቀን ለእኔ ያስረክባል። ደግሞም መገለጡን ለሚወዱት ሁሉ እንጂ ለእኔ ብቻ አይደለም ይላል። ለእኔ ብቻ አይደለም። ያንን አክሊል ያዘጋጀው መገለጡን ለሚወዱ ጽድቁን ለሚፈልጉ፣ ለእነዚህ ሁሉ አዘጋጅቷል ይላል። ይሄንን በረከት ስንገነዘበው ሕይወታችን ትርጉም ያገኛል። ይሄንን በረከት ስናየው ለምን መከራችንን ፈተናችንን እንደምንታገስ እናያለን። አስተውሉ። ምዕራፍ አንድ ቁጥር ሁለት ላይ በዚህ ምድር ላይ ትዕግስትን ታገኛላችሁና ፈተናችሁን እንደምን ቁጠሩት ነው የተባልነው? እንደ ደስታ ቁጠሩት ተባለ። አሁን ደግሞ ምን ይለናል? ጽኑ ለምን በዚያኛው ዓለም ደግሞ አክሊልን ታገኛላችሁ ይለናል። ወገኖቼ ኦርቶዶክሳውያን በፈተና መጽናት በዚህም ዓለም በወዲያኛውም ዓለም ክብርና ጸጋን የሚያሰጥ ታላቅ በረከት ነው። እግዚአብሔር አምላክ ጽናቱን ይስጠን። አንዳንድ ጊዜ ግን ሰዎች ያንን አያስተውሉ ኢዮብ ያን አስተውሎ ነበርና ምን አለ ሥጋዬን በጥርሴ እይዛለሁ፣ አለ። ሥጋዬን በጥርሴ እይዛለሁ፣ ቢገለኝም እንኳን እርሱን ጠብቃለሁ። ሚስቱ ግን እንደዛ አላለችም ነበር። ባክህ ከዚህ በላይ ምን ይመጣብሃል? ምንም የምታጣው ነገር የለም። ልጆችህን አጣህ፣ ሀብትህን አጣህ፣ ጤንነትህን አጣህ። ከዚህ በኋላ ምን ና ለምን ሰድበኸው አትሞትም? አለች እንደዚህ እኮ ነው ያለችው። ሰድበኸው ሞት አለች። ምን ነበረ ያላት እሱ? አንቺ ሰነፍ አንቺ ሰነፍ የነገውን የማታይ አንቺ ሰነፍ፣ ይህ ሁሉ መከራ እንደሚያልፍ የማታውቂ አንቺ ሰነፍ፣ መልካሙን ነገር እንደተቀበልን ሁሉ ክፉውንስ ሁሉ ልንቀበል አይገባምንምን ነበር ያላት አንዳንዶች ሰዎች የኢዮብን ሚስት መንገድ የሚከተሉ አሉ። አንዳንዶች ሰዎች ደግሞ የኢዮብን መንገድ የሚከተሉ አሉ። እኔና አንተ ከየትኛው ነን ነው? እኔና እናንተ ከየትኛው ወገን ነን? በመከራ የጸና ሰው እርሱ የተባረከ ነው። ከተፈተነ በኋላ ለሚወዱት ተስፋ ስለ እርሱ የሰጣቸውን የሕይወትን አክሊል ይቀበላልና። በሁለተኛ ደረጃ የምናየው በፈተና ውስጥ ያለውን ሌላኛውን ፈተና ነው። አሁን ወደዚህ ጋር ስንመጣ ሐዋርያው በጣም የሚገርም ነገር ይነግረናል። ማንም ሲፈተን ይላል። አስተውሉ። ለምንድን ነው ይህንን ቃል የተጠቀመው? ማንም ሲፈተን ነው የሚለው። ምክንያቱም ማናችንም ከፈተና ኤግዘምት የሆን አይደለንም። ወደ እግዚአብሔር የቀረብንም ብንሆን እንፈተናለን። ምክንያቱም እሱ ባለቤቱ እንኳን ከኃጢአት በቀር በነገር ሁሉ ምን ያለ ነው ይለናል። የተፈተነ ነው ይለን። ማንም ሲፈተን ይለንና ምን ይላል? ማንም ሲፈተን በእግዚአብሔር እፈተናለሁ አይበል። ስለምንድን ነው የሚናገረው? አሁን ይህንን የሚናገረው ስለምንድን ነው? ማንም ሲፈተን ሲል ቅድም ስለተናገረው ፈተና ነው አይደለም? አንድ ነገር እንገራችሁ። የፈተናን ከባድነት ፈተና ከውጭ ይመጣብናል። ያ ፈተና አይነቱ ብዙ ሊሆን ይችላል። ከስራ ቦታ ሊሆን ይችላል። ያ ፈተና የመጣባችሁ በትዳር ዓለም ባለን ግንኙነት ሊሆን ይችላል። ባል ከሚስት ይሆናል፣ ሚስት ከባል ይሆናል። ምንም ያለ ነገር ነው። አብረን ስንኖር ፈተና ውስጥ እንገባለን። ያንን ፈተና ግን ለመልካም ማድረግ የእኔና የእናንተ ድርሻ ነው። ፈተና የሌለበት ትዳር እመራለሁ ብላችሁ የምታስቡ ከሆነ ተሳስታችኋል። በኑሯችን በተለያየ መንገድ ፈተና ያጋጥመናል። አንዳንድ ጊዜ ፈተናው በበሽታ ሊሆን ይችላል። አንዳንድ ጊዜ ፈተናው በቅርባችን ካሉ ሰዎች ሊሆን ይችላል። አንዳንድ ጊዜ ፈተናው ከቤተ ክርስቲያንም አካባቢ ሊሆን ይችላል። ወይ ጉድ ላስቀድስ ብዬ መጥቼ ፈተና ውስጥ ልግባ ያላላችሁበት ጊዜ አለ። አንዳንድ ጊዜ ፈተናው በሀገር ጉዳይ ሊሆን ይችላል። በሀገር የመጣ ፈተና ሊሆን ይችላል። ይሄ ሁሉ ከውጭ ነው። ሕመሙም ቢሆን አካላዊ ነው። ከባዱ ነገር ምን እንደሆነ ልንገራችሁ። ሐዋርያው እዚህ ጋር የሚናገረው ፈተና ወደ ውስጣችን ፈተና ወደ ሕይወታችን ሲመጣ ሌላ ፈተና ከውስጣችን ይነሳል። ውስጣዊ ፈተና ነው። በውስጣችን ትግል እንጀምራለን። ከእግዚአብሔር ጋር የሆነው እኔነታችን ፈተናውን እንድንታገሰው በማስተዋል እንድናልፈው ሲነግረን፣ ሌላው ደግሞ ምን አይነት አቋራጭ መንገድ ማግኘት እንደምንችል ሊያሳየን ይሞክራል። ለምሳሌ በትዳር ነው የመጣው ልበላችሁ። ያ ፈተና በትዳራችን ውስጥ አለመስማማት አለ ልበል። ምትዳራችን ውስጥ አለመግባባት አለን። የዚያን ጊዜ ሰይጣን አንድ ክፉ ዘር መዝራት ይጀምራል። ሴቶች ከሆናችሁ ሰይጣን እንዲህ ይላቸዋል፣ ከዚህ ሰውዬ እኮ ብትገላገይ ምን የመሰለ ኑሮ ነው የምትኖሪው። ያንን ዘር ይዘራል። የተወደዳችሁ አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ ሰይጣን ወደ ሕይወታችን የሚመጣው አንዳንዴ በምንስለው መልክ አይደለም ጥቁር ሆኖ ይሄ አንዳንዱ የአውሮፓ አሳሳል ነው። በነገራችን ላይ ይቅርታ፣ ሰይጣን የብርሃን መልአክ መስሎ ነው ይመጣል የተባለ ጥቁር መስሎ ቀንድ አውጥቶ ጭራ ምናምን እዚህ ጋር አድርጎ ቢመጣ ኖሮ ሁላችንም ቅስ እያልን ባባረር ነው ነበር። አይደለም ሰይጣን እንደዛ አይደለም የሚመጣው ሰይጣን የሚመጣው ይልቁንስ፣ ልክ እንደ ሀሊውድ ከዋክብት ሆኖ ነው የሚመጣው ሰይጣን የሚመጣው ተሽሞንሙኖ ነው ሰይጣን የሚመጣው ከዛ ፈተና አቋራጭ የሆነ መንገድ ወስደን ብንወጣ ያንን አይነት ሕይወት እንደማናገኝ ዛሬውኑ መሄድ እንዳለብን ነው የሚነግረን። ሽማግሌ ፊታችሁ ተደርድሮ ትዳራችሁን ቤታችሁን እንዴት ማዳን እንደምትችሉ እየነገራችሁ ወይም ደግሞ እግዚአብሔር ሽማግሌ ሆኖ ከፊታችሁ በቃሉ መጥቶ ቃሉን ይዛችሁ እያነበባችሁ፣ ሰይጣን ወደ ሌላ ቦታ ይወስዳቸዋል። ተመልከት ከዚች ሴትዮ እኳ ብትላቀቅ ስንቷነች የምትተለተልልህ ይላቸዋል። ተሰልፋ ነው የምትመጣልህ እያንዳንዷ። ተመልከት እከሊትን ተመልከት። እሷን የማግኘት እድል ሊኖርህ ይችላል። ተመልከት እከሊትን፣ ተመልከት እከሊትን። ፈተና ይመጣል። በሽታ ይሆናል፣ ያጠቃል ያ በሽታ። አንዳንድ ጊዜ ፈውስ ላናገኝለት እንችላለን። ምናልባትም አንዳንድ ሐኪሞች ላያውቁት ይችላሉ ምናልባትም አንዳንድ ሐኪሞች ከአቅም በላይ ሊሆናቸው ይችላል። ያን ጊዜ ሌሎች አቋራጭ መንገድ ሊወስዱ ይፈልጋሉ። የለም ይሄ ለእኔ ሕይወት አይደለም። ለምን ሌላ አቋራጭ መንገድ አልወስድም? ለምን እንደ ልቤ አልኖርም? ምናልባት ሐኪም አትጠጣ ብሎ ከሆነ አንተ በርሜሉን ትጠጣለህ። ምናልባት ሐኪም ጨው ይቅርብ ካለ የታባቱ ጨውን በላዋለሁ። ምን ሊሆን ተስፋ የመቁረጥን ሕይወት ተስፋ የመቁረጥን ኑሮ ኑሯችን እናደርጋለን። ፈተናያን ሰይጣን ሁልጊዜ የሚያደርገው ነገር መጥቶ እንደዚህ ነው እንደዚህ ነው አይደለም ይለን፣ ትንሽ ነገር ነው የሚልከው። ለዚህ ነው ሐዋርያው ቅዱስ ጳውሎስ የሚንበለበሉትን ፍላጻዎች ትከላከሉ ዘንድ ነው የሚለው። በድሮ ዘመን ከተማውን ለማቃጠል ሲፈልጉ ጦርነት ላይ ያሉ ሰዎች አንድን ከተማ ለማቃጠል ሲፈልጉ ቀስቱ ላይ ሰም ያለበት ሸማ ይጠመጥሙና እሳት አድርገው ያንን ምን ያደርጋሉ? ይልካል፣ እና ሄዶ ግድግዳው ላይ የከተማው ግድግዳ ላይ ይሰካል፣ ቃጠሎ ይነሳል። መላውን ከተማ በዚህ መንገድ ነበር የሚያቃጥሉት። ሰይጣን የሚያደርገው ይሄን ነው፣ ከነገሮች ጋር አያይዞ ከሁኔታዎች ጋር አያይዘው ሐሳብን ወደ ልባችን ይልካል፣ ነገሮችን ወደ ልባችን ይልካል። ያ ሁለንተናችንን ያዳርሰዋል፣ ያቃጥለዋል። ለዚህ ነው ሐዋርያው ምን እንዳለን ተመልከቱ፣ አንብቡት። ማንም ሲፈተን በእግዚአብሔር እፈተናለሁ አይበል። እግዚአብሔር በክፉ ምን አይበልም አይፈተንምና፣ እርሱ ራሱስ ማንንም አይፈትንም። ነገር ግን እያንዳንዱ በራሱ ምኞት ሲሳብና ሲታለል ይፈተናል። ከዚህ በኋላ ምኞት ጸንሳ ኃጢአትን ትወልዳለች። ኃጢአትም ካደገች በኋላ ሞትን ምን ትላለች ትወልዳለች። መጀመሪያ የሚያስቀምጥልን ምኞት ነው። እስራኤላውያንን ተመልከቷቸው። መጽሐፍ ቅዱስ ላይ ስትመለከቱ እግዚአብሔር ለነሱ ያሳጣቸው ምንም ነገር አልነበረም። ምንም ነገር አልነበረም እነሱን ያሳጣቸው? ምን ነበረ ያደረጉት ግን ከእግዚአብሔር በረከትን እየተቀበሉ እያሉ ወደ ግብፅ አይምሯቸው ሄዶ አጉረመረሙ። በግብፅ ያጣነው ጮማ ሽንኩርቱ፣ ያ የግብፅ አሉ። ያን የባርነት ሕይወት ተመኙት። ስለዚህም እግዚአብሔር በአፋቸው ሥጋው እያለ እግዚአብሔር የሰጣቸው ሥጋ ነው ሥጋው በአፋቸው እያለ እዚያውኑ በመቅሰፍት እንዲገደሉ አደረገ። ያ ስፍራ ምን እንደተባለ ታውቃላችሁ? የምኞት መቃብር ነው የተባለው። ያ ስፍራ የምኞት መቃብር ነው የተባለው። ወገኖቼ ሆይ ስንቶች ትዳሮች ናቸው በምኞት መቃብር የተቀበሩት? ስንቶች ወጣትነት ናቸው በምኞት መቃብር የተቀበሩት? ስንት መንፈሳዊ ሕይወት ነው በምኞት መቃብር የተቀበረው? ማንም ሲፈተን ይሄንን ማስተውል አለብን? እግዚአብሔር በክፉ አይፈተንም አለ። ብዙ ጊዜ ተሳስተን የምናነበው በክፉ አይፈትንም ብለን ነው ግን መጽሐፉ የሚለው በክፉ አይፈተንም ነው የሚለው እግዚአብሔር በክፉ አይፈተንም በክፉ ስለማይፈተንም ሌላውንም በክፉ ምን አይልም አይፈትንም እሱ በክፉ ስለማይፈተን ክፉ ስለማይፈት ነው እስራኤላውያን እንደዛ ነው ያደረጉት እግዚአብሔርን ተፈታተኑት ይላል በክፋት ለዚህ ነው በመዝሙረ ዳዊት ላይ አባቶችህ እንዳደረጉት በማሳ አባቶችህ እንዳደረጉት በመሪባ እግዚአብሔር አምላክህን ምን አትበለው አትፈታተነው። እግዚአብሔርን ተፈታተኑት። ስለዚህ አሁን ምን ይለናል? እግዚአብሔር በመከራ ውስጥ ስትሆን እግዚአብሔር በውስጥ ትዕግሥትን ለማዳበር እግዚአብሔር ሊያጸና በሃይማኖት ሊያቆምሽ በሃይማኖት ሊያቆምህ ሲፈልግ አንተ፣ አንቺ ደግሞ እንደገና እግዚአብሔር ምን አትበሉት? አትፈታተኑት። እግዚአብሔር እንዲህ አደረገብኝ፣ እግዚአብሔር እንዲህ አደረገብኝ የምንል ከሆነ የምንጸናበትን ታላቁን በረከት እናጣለን። ለምን ሐዋርያው የሚነግረንን እንመልከት። ሦስተኛው በፈተና ውስጥ እግዚአብሔር ምን እንደሚያደርግልን። የተወደዳችሁ ወንድሞቼ ሆይ ቁጥር 16፣ የተወደዳችሁ ወንድሞቼ ሆይ አትሳቱ። በጎ ስጦታ ሁሉ ፍጹም በረከት ሁሉ ከላይ ናቸው፣ መለወጥም በእርሱ ዘንድ ከሌለ፣ በመዞርም የተደረገ ጥላ በእርሱ ዘንድ ከሌለ ከብርሃናት አባት ይወርዳሉ። እግዚአብሔር በክፉ የሚፈትነን አይደለም እግዚአብሔር ፈተነ የሚል አለ በመጽሐፍ ቅዱስ የለም አለ አብርሃምን ፈተነ ይላል ሌሎችንም ፈተነ ይላል እግዚአብሔር ፈተነ የሚል አለ ልክ ነው ግን የእግዚአብሔር ፈተናና የሰይጣን ፈተና እንዴት ነው የሚለየው የሰይጣን ፈተና አላማው እኛን ከእግዚአብሔር መንገድ ማስወጣት ነው እኛን ከእግዚአብሔር መንገድ ማስወጣት ብቻም አደለም የሰብእናችንን ክብር እንድናጣ ማንነታችንን እንድናጣ ማድረግ ነው የእግዚአብሔርስ የእግዚአብሔርን ምሳሌ አድርጎ መጽሐፍ ቅዱስ የሰጠን በሁለት ነገር ነው አንደኛ ሸክላ ሰሪ ሸክላውን በሚጠብስበት መንገድ ለምንድን ነው የሚጠብሰው ሸክላውን በእሳት ንገሩኝ እናቶች ለምንድን ነው የምታሟሹት ለምንድን ነው የምናሟሸው ምን እንዳይል ነው እንዳይሰበር፣ እንዲጠብቅ። ጽናት ማለት ያ። ትዕግሥት ትግስት ማለት ያ። ሸክላው በእሳት ሲጠበስ ምን ይላል? ይጠነክራል። የሚይዘውን ሁሉ ይሸከማል። ውሃ ቢቀመጥበት አይሸረሽረውም። እግዚአብሔር እንደዛ ነው የሚያደርገን። በፈተናችን ያጸናናል፣ ያቆምናል። ምን አይነት የተባረከ አምላክ እንዳለን ያሳየናል። እንወደዋለን፣ እናውቀዋለን፣ የበለጠ እንገዛለታለን። ሁለተኛ አንጥረኛ ወርቁን ያነጥረዋል አደለም? ለምንድን ነው የሚያነጥር? እንዲያጠራው አደለም እንዴ? ወርቅ ብቻውን ኩልል ብሎ ምን እንዲል እንዲወጣ፣ እንዲያጠራው። ፈተና የሚያደርገን ነገር ቢኖር ያጠራናል። እንዴት አድርጎ ነው የሚያጠራን? ትዕቢተኛ የነበርነውን ምን ያደርገናል? ትሑታን ያደርገናል። ልካችንን ያሳየናል። የእኛን ልክ ብቻ አይደለም ፈተና አንዳንድ የሚያሳየን የሰውን ልክ ያሳየናል። የገንዘባችንን ልክ ያሳየናል። የአቅማችንን ልክ ያሳየናል። እኔ እኔ ማድ ያደርጋለሁ ዝም ብላ ነው እሷ ትልፈሰፈሳለች ስንል የኖር ነው። በሌላ ቤት ያየነውን ፈተና እሱ ዝም ብሎ ነው ምን የተነካ ብሎ ነው ስንል የኖር ነው። በፈተና ውስጥ ስናልፍ ልካችንን እንገባለን። እንማራለን፣ እንጠራለን። እግዚአብሔር በቅድስና ያስውበናል። እግዚአብሔር በቅድስና ምን ያደርገናል? ያስጌጠናል። ይህንን የሚያደርግልን እግዚአብሔር ስጦታውን እየሰጠን ነው። ክብርና ምስጋና ለስሙ ይሆን። ምን አድርጎልን? የተወደዳችሁ ወንድሞቼ ሆይ አትሳቱ። በጎ ስጦታ ሁሉ ፍጹምም በረከት ሁሉ ከላይ ናቸው። መለወጥም በእርሱ ዘንድ ከሌለ በመዞርም የተደረገ ጥላ በእርሱ ዘንድ ከሌለ ይህ ከሆነ ታዲያ በፈተና ውስጥ ያለ ሰው ምን አይነት ህይወት መኖር አለበት? የሚል ጥያቄ እናነሳለን። ፈተና ውስጥ ያለ ሰው ምን አይነት ኑሮ መኖር ያለበት፣ ሐዋርያው ሦስት ነገሮችን ይነግረናል። እቤታችሁ ተመልከቱት። ቁጥር 18 ላይ አንደበታችን በጣም የተጠበቀ እንዲሆን ይነግረናል። እግዚአብሔር ያሳያችሁ። ብዙ ጊዜ በላያችን ያለው ፈተና ሳይሆን ስቃይ የሚያመጣብን ውስጣዊው ፈተና ከአንድ በታችን ጋር ሲታገዝም። ስለዚህ ሐዋርያው ምንድን ነው የሚለን? ሰው ሁሉ ለመስማት ምን ያለ ይሁን ነው የሚለው የፈጠነ፣ ለመናገርም ምን ያለ ይሁን? የዘገየ፣ ለቁጣም የዘገየ ይሁን። የሰው ቁጣ የእግዚአብሔርን ጽድቅ ምን አይልምና አይሰራም። ምን ማለት ነው? የሰው ቁጣ የእግዚአብሔርን ጽድቅ አይሠራምና ማለት የኔና የእናንተ መደንፋት፣ የኔና የእናንተ ማማረር፣ የኔና የእናንተ በአንደበታችን መቸኮል በሕይወታችን ሊከናወን የሚፈለገውን ነገር አያመጣም። ስላማረርን፣ ስለ ተበሳጨን፣ ስለ ተቆጣን፣ ስለ ጮህን ኑሯችን አይስተካከልም፣ የበለጠ ወደ ሌላ ፈተና እንገባለን እንጂ ከዚያ ይልቅ ይላል የወለደን የእግዚአብሔር ቃል ስላለ ሰው ሁሉ ሰው ሁሉ ለመስማት ምን ያለ የፈጠነ ለመናገር የዘገየ ለቁጣም የዘገየ ይሁን፣ የሰው ቁጣ የእግዚአብሔርን ጽድቅ አይሠራምና። ሁለተኛ አንደበታችን ያን ከሆነ የእግዚአብሔርን ቃል ደግሞ እንደገና መያዝ አለብን ነው የሚለው። ሰዓታችን ስለሌለ ቶሎ ቶሎ ነው የምናገረው። ምንድን ነው የሚለን? ስለዚህ ርኩሰቱን ሁሉ የክፋትንም ትርፍ አስወግዳችሁ ቁጥር 21 ነፍሳችሁን ማዳን የሚችለውን በውስጣችሁ የተተክለውን ቃል በየዋህነት ተቀበሉ። ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሆኑ። ሦስተኛ አምልኮ። አምልኮ ምንድን ነው? እግዚአብሔርን ለእግዚአብሔር መገዛት ማለት ነው። መለከ ገዛ አምልኮ ማለት ለእግዚአብሔር መገዛት ማለት ነው። እግዚአብሔርን እንዴት ነው የምናመልከው? ልክ ነው። ቅዳሴያችን ጥሩ ነው። ልክ ነው። ምስጋናችን፣ ዝማሬያችን ጥሩ ነው። ነገር ግን በመከራችን ውስጥ ስንሆን አንዱ መከራ የሚያስተምረን ትልቁ ነገር ቢኖር በመከራ ላሉት ማዘን ነው። ያን ስናደርግ ነው መከራችን ትርጉም የሚያገኘው። ለዚህ ነው ሐዋርያው ያዕቆብ ምንድን ነው የሚለው። ቁጥር 26 እንዲህ ይላል፣ አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ማንም ቢኖር የእርሱ አምልኮ ከንቱ ነው። ንጹሕ የሆነ ነውርም የሌለበት አምልኮ በእግዚአብሔር አብ ዘንድ ግን ይህ ነው ይልና ይነግረናል ምንድን ነው ንጹህ የሆነው አምልኮ ወላጆች የሌላቸውን ልጆች ባልቴቶችንም በመከራቸው ምን ማለት መጠየቅ በዓለምም ከሚገኝ ድፍ ሰውነቱ ምን ማለት መጠበቅ እነዚህን ነገሮች ስንይዝ በሕይወታችን ሐዋርያው የመከረንን ቃሎች ስንይዝ ለመከራችን ትርጉም እናገኛለን ለመከራችን ትርጉም ስናገኝለት እግዚአብሔር የሚያደርግልን ይህን ነው መከራውን ለምን እንዳመጣ አይደለም ይነግረን በመከራ ውስጥ ያለንን ነገር በመከራችን ውስጥ ልንሆነው የሚገባንን ነገር ነው የሚነግረን። ለኢዮብ መከራህን ያመጣሁት ለዚህ ለዚህ ለዚህ ለዚህ ምክንያት ነው አላለውም። በፍጹም ያለው ነገር ቢኖር ዓላማህን፣ ዕወቀው። እኔ የፈጠርኩህ ለዚህ ነው ነው ያለው። ስለዚህ ትርጉማችንን ስናውቅ በመከራ መጽናትን እንማራለን። የመጨረሻ ታሪክ ነግሬያችሁ ልጨረስ። ቅድም የጠቀስኩላችሁ ሰው ስለ አንድ ራባይ፣ ስለ አንድ አይሁዳዊ ይነግረናል። ይህ አይሁዳዊ ሚስቱና አምስት ልጆቹ የሞቱበት ሰው ነበር በዚያ ኮንሰንትሬሽን ካምፕ ውስጥ እና ወደዚህ ወደ ፍራንክል የተባለው የሥነ ልቦና አዋቂ ዘንድ መጣና፣ ከሐዘኔ መጽናናት አልቻልኩኝም አለው። ምክንያቱም እንደገና ሌላ አሳዛኝ ነገር ገጥሞት ነበረ። ከሐዘኔ መጽናናት አልቻልኩኝም። ይህን ጊዜ ይህ ሰው አንድ ነገር አስተዋለ። ይህ ከፊት ለፊት የተቀመጠው ሰው የሃይማኖት ሰው ነው። በዚህ ዓለም ላይ እግዚአብሔር ለምን እንዳስቀመጠው ትርጉም ማግኘት የሚችለው ከማን ዘንድ ነው? ከእግዚአብሔር ዘንድ ነው። ምክንያቱም የሃይማኖት ሰው ነው አለ እና አንድ ጥያቄ ጠየቀው። ለሁላችንም ስለሚጠቅም ነው መነግራቸው። ለምንድን ነው መርሳት ያልቻልከው አለ። ዳግመኛ እንደማታያቸው አድርገት አስባለህ አለ። ምክንያቱም ይሄንን የጠየቀው በእነሱ እምነትም ልክ እንደኛው እምነት አንድ ቀን በሕይወት የሌሉትን ወገኖቻችንን እንደምናገኛቸው ያምናል። ይህን ጊዜ አለቀሰ። አይደለም አለ እህስ አያቸዋለው፣ ግን እኮ ባያቸውም እኔ ኃጢአተኛ እዚህ የቀረሁኝ፣ እነሱ በዛ መከራ ውስጥ ራሳቸውን አንጽተው ስላለፉ በሰማይትነት ስለሆነ የሞቱት እዛ መቃጠያው ቦታ እኔ ግን ኃጢአተኛ ነኝና ላገኛቸው አልችልም። ይህን ጊዜ ምን አለው? አዎ ምናልባት ኃጢአተኛ ትሆናለህ፣ ግን እግዚአብሔር እኮ ያተረፈህ ከነሱ ጋር አብረህ የምትሆንበትን ስራ እዚህ ላይ እንድትሰራ ነው አሉ ለምን ይሆን ዛሬ እግዚአብሔር ለእናንተና ለእኔ ይሄንን ቀን የጨመረው አንዳንድ ጊዜ የተለዩንን ሰዎች እስ እንመልከት አሁን አጠገባችን የሌሉትን ሰዎች እንመልከት ለምንድን ነው እግዚአብሔር ይችን አንድ ቀን የሰጠን ትርጉም የሌለው ዓላማ የሌለው ስራ ሰርተን እንድንሄድ ነው ለምንድን ነው እግዚአብሔር በዚህ አስቸጋሪ የሆነ ህይወት ውስጥ እንድናልፍ ያደረገን አንዲት መልካም የሆነች ቀንን እንድናሳልፍ ነው። ይህንን አስበን ሁላችንም በሚያጋጥመን በምናልፈው ሕይወት ሁሉ ዓላማ ያለኝ ሰው ነኝ እግዚአብሔር የሰጠኝ ሥራ አለ በችግሬም በሐዘኔም በጭንቀቴም ያንን ሥራ ልሠራ ይገባኛል ብለን እንድናልፍ ያስፈልጋል። እግዚአብሔር አምላክ ከሁላችን ጋር ይሆን ያስተማረን የመከረን ልዑል እግዚአብሔር ከሁላችን ጋር ይሆን። እግዚአብሔር ከሁላችሁ ጋር አይሆን።